The Voice of America. የአማራ ክልል አደጋ መከላከል ምግብ ዋስትና ኮሚሽን ከመደበኛ ጊዜ የተለየ ዝናብ ሊኖር እንደሚችል በመጠቆም ቅድመ ማስጠንቀቂያ አስተላለፈ። በምዕራቡና ምስራቁ የአማራ ክልል አካባቢ የሚኖሩ የህብረተሰብ ክፍሎች የተዘጉ የውሃ መተላለፊያዎችን በመክፈትና የተሰበሩ ድልድዮችን በመጠገን አስቀድመው ራሳቸውን ከጎርፍ አደጋ መከላከል ስራ እንዲሰሩ ማሳሰቢያም ሰጥቷል። አስቴር ምስጋናው አጠር ያለ ዘገባ አላት። የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራም እና አደጋ የሚሹ አካባቢዎች ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን የብሔራዊ ሜቴዎሮሎጂ በሰጠው መሰረት በምዕራብና ምስራቅ አማራ በቀሪ የክረምት ወራት ከመደበኛ በላይ ዝናብ መኖሩን ገልጿል ብለዋል። በዚህም ድንገተኛ የሆነ የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ ራሱን ከአደጋው እንዲጠብቅ ጥሪ አቅርበዋል። ባለው የሜትሮሎጂ መረጃ መሰረት ዝናቡ ከመደበኛ በላይ በመሆኑ በርካታ የመጥለቅለቅ ሁኔታዎች ሊከሰቱ ይችላሉ። በዋናነት እዚህ ጣና ዙሪያ ላይ ያለውን ተናገርን እንጂ በምስራቅ አማራም ድንገተኛና ቅጽፈታዊ የጎርፍ አደጋዎች ከክረምቱ ጋር ተያይዞ ሊከሰቱ ይችላሉ ይችላሉ። ይህንን መሰረት በማድረግ ማህበረሰቡ አሁንም የነቃ ተሳትፎ በማድረግ ለጎርፍ ሊያጋልጡ የሚችሉ ችግሮችን ከዝናቡ ጋር ለምሳሌ ናዳዎች መጣው የዘጓቸው ቦዎች ካሉ እነሱን በመክፈት በየጊዜው የቀኝ ስራ በማካሄድ ራሱና ንብረቱን ከአደጋ እንዲጠብቅ አደራ ነው የሚለው። ማህበረሰቡ የተዘጉ ቦዮቹን እንዲጠርግ የተሰበሩ ድልድዮችን እንዲጠግን እና አደጋን በራሱ የመቋቋም አቅሙ እንዲጎለብት የግንዛቤ ማስጨበጫና ተግባራትን በራሱ እየመራ እንዲያከናውን በርካታ ተግባራት ከወረዳ ጀምሮ ተከናውኗል። በአሁኑ ሰዓት በጣና ሐይቅ ዙሪያ ላይ የሚገኙት የርብና ጉማራ ወንዞች በመሙላታቸው በአካባቢው ያሉ ነዋሪዎች መቸገራቸውን የገለጹት አቶ እያሱ የተቀናጀ ዘላቂ ስራዎች ባለመሰራታቸው ነው ብለዋል። በምዕራብ አማራ በተለይ በጣና ዙሪያ ላይ ባለ ርብ ጉማራና ወንዞችን መሰረት አድርጎ በሚከናወን የጎርፍ መከላከል ስራ እስካሁን ድረስ ችግሩን በዘላቂነት ልንታደግበት የምንችለውን አሰራሮች ተቋሙ ስታብሊሽ እያደረገ ተግባራትን እየፈጸመ ይገኛል። ነገር ግን የተቀናጁ አሰራሮቻችን በውጤት ታጅበው ዘላቂ የተፈጥሮ ሀብት ስራዎችን ባለማከናወናችን በየጊዜው ክትር እየሰራ እንገኛለን። ከዚህ በኋላ ግን መሆን ያለበት የተሰሩ የጎርፍ መከላከል ተግባራት በተፈጥሮ ሀብት ስራዎች ታግዘው በዘላቂነት የሚቀጥሉበትን አሰራር ሁሉም አካላት ተረባሮ ማከናወን አለበት። በቀጣይ ሊከሰት ይችላል በተባለው ጎርፍ አደጋውን ለመቀነስ የሚያስችል ቅድመ ዝግጅት መደረጉን ነው የተናገሩት። ሀያ አንድ ወረዳዎች ላይ ከክልሉ መንግስት በጀት አስር ሚሊዮን ብር ተመድቦ የጎርፍ መከላከል ስራዎች በእቅድ የተመሰረተ ተግባራት እንዲከናወኑ ተደርጓል። ይሄ ከመንግስት አንጻር የተከናወነ ተግባር ነው። ተቋሙ የማስተባበር ስራ ነው የሚሰራው። ዞንና ወረዳዎችን የተለያዩ አደረጃጀቶችን ፈጥሮ እየሰራ ነው የሚገኘው ፈጣን ጀልባዎች ጀልባዎችን በሶስቱም ወረዳዎች አስገብቷል። ፈጣን ጀልባዎች ቅኝት እያደረጉ ነው። የአደጋ ቅኝት ስራዎች እየተከናወኑ ነው። ይህን የአደጋ ቅኝት ስራዎችን መሰረት አድርጎ የሚታዩ ክስተቶች ካሉ ፈጥኖ መረጃ ስለሚሰጥ ችግሩ ቢከሰት ምን ሊሆን ይችላል በሚል አግባብ የቅድመ ዝግጅት ስራ እየተጠናቀቀ ነው። ድንኳኖች ተዘጋጅተዋል። እሱን ተከትሎ ችግሩ ቢከሰት ሊያስከትሉ የሚችሉ የውሃና ውሃ ወለድ በሽታዎችን እንዴት እንከላከላቸዋለን፣ የተደራጀ አደረጃጀት ሰርተን እየሰራን ነው የምንገኘው። ይሄ ደግሞ የእኛ ተቋም ብቻ ሳይሆን ሌሎች የሚመለከታቸውን አካላት በባለቤትነት ይዘው ጉዳዩን እየፈጸሙት ነው የሚገኙ ነው። በክልሉ ምን ያህል ሰዎች በጎርፍ አደጋ ሊፈናቀሉ ይችላል ተብለው ለተጠየቁት ጥያቄ ኮሚሽኑ አጠቃላይ ግምት እንዳላስቀመጠ አቶ ኢያሱ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር